ኢትዮጵያ ያሰበችውን ኃይል የማመንጨት ዓላማ በሚያሳካ መንገድ እንደ ግድብ ባለቤት እኛ እንደ ሉዋላዊ ሀገር የምንወስደውን እርምጃ ኃላፊነት በተሞላበት ሁኔታ አስቀድመን ያስቀመጥናቸው ነገሮች አሉ። ያ ነው እየሆነ ያለው ማለት ነው። ኢትዮጵያ ሰሞኑን በታላቁ የአባይ ግድብ ጉዳይ ዙሪያ ከግብፅ እና ሱዳን ጋር ዋሽንግተን ላይ ባደረገችው ቴክኒካዊ ድርድር ጥቅሞችን አስጠብቅ ያለው ካለችበት መግለጫ የተወሰደ ነው። የሰማችኋቸውም የኢትዮጵያው ልዑካን ቡድን መሪ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ናቸው። በእስካሁኑ ድርድሮች አገሮቹ እንደተስማሙባቸው የተጠቀሱትን ነጥቦች በዕለቱ አብረን እንፈትሻለን። የኢትዮጵያ የሰላም ሚኒስቴር በመጀመሪያው ዙር 10 ሺህ ሥራ አጥ ወጣቶች ይካተቱበታል ያለውን ብሔራዊ የበጎ ፍቃድ የማኅበረሰብ አገልግሎት መርሃ ግብር ምዝገባ ጀምሯል። ዜና መጽሔቴንም ይመለከታል። ጤና አስጠለኝ። እንደምናመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ጥር 8 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እንደምናመሻችሁ አድማጮች አዳነች ፍሳሀዬ ዜናውን አነባለን። ነባለሁ ከእለቱ ዜና አቅራቢ አዳነች ፍሳሀዬ በእርግጥ ቀጥሎ ዜናውን ትሰማላችሁ። ከቴክኒክ አቀናባሪ የንግሱ ታምሬና ከስርጭት መሐንዲሱ ጆግል ጋር እስከ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን ያለም ዜና በቅድሚያ ርዕሰ ዜናዎች የኬንያው ፕሬዝደንት እሁሩ ኬንያታ የሀገሪቱ ጸጥታ አስከባሪዎች በሀገሪቱ የሚንቀሳቀሱ ሽብር ቡድኖች ላይ እርምጃ እንዲወስዱ ውሳኔ አሳለፉ። የዩክራይን ጠቅላይ ሚኒስትር የሀገሪቱ ፕሬዝደንት ስለ ኢኮኖሚ ያላቸውን ግንዛቤ አናንቀው የተናገሩት በቪዲዮ ተቀርጾ ከተሰማ በኋላ ዛሬ ከስልጣን ለመሰናበት ጠየቁ። ኢራን ባለፈው ሳምንት ኢራቅ በሚገኘው የዩናይትድ ስቴትስ ወታደራዊ ሰፈር ላይ ጥቃት በከፈተችበት ወቅት የጭንቅላት መናጋት ስሜት ያሳዩ 11 የአሜሪካ ወታደሮች ሆስፒታል መግባታቸው ተገለጸ። አሁን ዜናዎች በዝርዝር። በነ አቶ በረከት ስምዖን የክስ መዝገብ በቀረቡ ማስረጃዎች ላይ የአቃቤ ሕግን አስተያየት ለመስማት ለየካቲት 11 2012 ቀጠሮ ተሰጠ። የአማራ ክልል ጠቅላይ ፍርድ ቤት ከማክሰኞ ጀምሮ አንደኛ ተከሳሽ አቶ በረከት ስምዖንና ሁለተኛ ተከሳሽ አቶ ታደሰ ካሳ አሉን ያሏቸውን የመከላከያ ምስክሮች ቃል ሰምቷል። አስቴር ምስጋናው ዝርዝር ዘገባ አላት። እነ አቶ በረከት ስምኦን ከጥር አራት ቀን ጀምሮ ጉዳያቸው እየታየበት ባለው የአማራ ክልል ጠቅላይ ፍርድ ቤት አምስት የመከላከያ ምስክሮችን በማቅረብ ቃላቸውን በፍርድ ቤቱ አስደምጠዋል። በመጀመሪያው ቀን ሁለቱ ተከሳሾች የቀረበባቸውን የሰነድና የሰው ማስረጃ በመቃወም ቃላቸውን ለፍርድ ቤቱ ሰጥተዋል። ተከሳሾቹ በቀረበባቸው አራት ክሶች ለመከላከያ ምስክርነት አሉን ካሏቸው ምስክሮች መካከል የተከሳሽ ጠበቃ መጠሪያ ለምክትል ጠቅላይ ሚኒስትር ደመቀ መኮንን እና ለውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው መሰጠቱን ገልጸው የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ማግኘት ባለመቻሉ መጥሪያ መስጠት አለመቻላቸውን ለፍርድ ቤቱ ገልጸው ነበር። በፋክስ በደረሰው መረጃ መሰረት አቶ ደመቀና አቶ ገዱ በስራ ምክንያት መቅረብ አለመቻላቸውን መግለጻቸውን ፍርድ ቤቱ አስታውቆ ነበር። አቶ ኃይለማርያም ደሳለኝ ዘጌት ብለው በላኩት መልእክት ደግሞ በግል ጉዳይ መቅረብ እንዳልቻሉ መግለጻቸውን ፍርድ ቤቱ አስታውቋል። ትላንት በዋለው ችሎት የተከሳሾቹ ጠበቃ በመከላከያ ምስክርነት የቀረቡት ምስክሮች በቂ መሆናቸውን በመግለጽ አቶ ኃይለ ማርያም ደሳለኝ፣ አቶ ደመቀ መኮንና አቶ ገዱ አንዳርጋቸውን አይቅረቡ ሲሉ ፍርድ ቤቱን ጠይቀዋል። ከጠየቋቸው ሰነድ ማስረጃዎች መካከል ሶስቱ እንዲቀርቡላቸው ትዕዛዝ ይሰጥልን ሲሉ ፍርድ ቤቱን ጠይቀዋል። ጉዳዩን የተከታተለው ፍርድ ቤትም ማስረጃዎቹ እንዲላኩ ትዕዛዝ ሰጥቶ በቀረቡት ማስረጃዎች ላይ የአቃቢ ሕግን አስተያየት ለመስማት ለየካቲት አስር 2012 ቀጠሮ ሰጥቷል። አቶ በረከት ስምኦን እና አቶ ታደሰ ካሳ የጥረት ኮርፖሬት ከፍተኛ አመራር በነበሩበት ወቅት ስራን በማያመች ሁኔታ በመምራት የሙስና ወንጀል ፈጽመዋል በሚል ባለፈው ዓመት ጥር ወር ላይ ነበር በቁጥጥር ስር የዋሉት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴርን ለዘገባው እናመሰግናለን። የኬንያው ፕሬዚደንት ኡሁሩ ኬንያታ የሀገሪቱ ጸጥታ አስከባሪዎች በሀገሪቱ በሚንቀሳቀሱ የሽብር ቡድኖች ላይ እርምጃ እንዲወስዱ ውሳኔ አስተላልፈዋል። ኬንያ በተለይ በሰሜን ምስራቅ የሀገሪቱ ክልል የሚገኙ ነዋሪዎች በሽብር ምክንያት መቸገራቸውን ገልጸዋል። ገልሞ ዳዊት ዝርዝር ዘገባ ልኮልናል። ፕሬዝዳንት ኬንያታ ከኬንያ ወደብ ከተማ ሞምባሳ ከካቢኔያቸው ጋር ሆኖ ዛሬ ባስተላለፉት መልእክት ኬንያን እያመሳት ያለው የሽብር ጥቃት እንዲገታ የአገሪቱ የጸጥታ አስከባሪዎች በተለይ በሽብርተኞች ላይ እርምጃ መውሰድ እንዲጀምሩ ትእዛዝ ሰጥተዋል። በተለይ በአገር ውስጥ ሆነው የሽብር ድርጊትን የሚደግፉትን ግለሰቦችና ቡድኖች የጸጥታ ኃይሎች በቁጥጥር ማዋል እንዳለባቸው ኬንያታ ተናግረዋል። ቅርብ ጊዜ ለተከሰቱ የሽብር ድርጊቶች ምላሽ ለመስጠት እርምጃዎች እንዲወሰዱ ትእዛዝ አስተላልፈዋል። ሪ ኦፊሰርስ በቅድሚያ የጸጥታ አስከባሪዎቻችን በኬንያ ሰሜን ምስራቅ ያሉትን ሽብርተኛ ቡድኖች ግብረአበሮቻቸውንና አደረጃጀታቸውን እንዲደመስሱ እርምጃ እንዲወስዱ ትዕዛዝ ሰጥቻለሁ። በሁለተኛ ደረጃ ደግሞ የመንግሥት ተቋማት ኃላፊዎች፣ የጸጥታ መዋቅር አዛዦች በግዛት አስተዳደር ደረጃ እንዲተገበር የቀረበው አክራሪነትን የመቆጣጠር ዕቅድ ተፈጻሚ እንዲሆን የበኩላችሁን ግዴታ እንድትወጡ አሳስባለሁ። ፕሬዚዳንት ኬንያታ በተለይ በኬንያ ባህር ዳርቻ ግዛት አስተዳደር ለሙና ሶማሊያን በሚያዋስነው የመንዴራ ግዛት የሚኖሩ ዜጎች በሽበርተኞች ጥቃት መቸገራቸውን ገልጸው ዛሬ ላስተላለፉት ውሳኔ በሰኔ ወር ከኬንያ ጸጥታ ኃላፊዎች ሪፖርቱን እንደሚጠብቁ ገልጸዋል። ፕሬዚዳንት ኬንያታ በሀገራቸው ተንሰራቶ ስለሚገኘው ሙስና መንግስታቸው አቅጣጫ ማስቀምጡንም በዚሁ ጊዜ ገልጸዋል። በተለይ በሙስና ተዘፍቀዋል የሚባሉን የኬንያ ፖሊስ ኮሚሽን አዛዡና የፖሊስ ኃላፊዎችን ከቦታ ቦታ ከመቀያየር ይልቅ ስራቸውን በአግባብ መወጣት የማይችሉትን እንዲያባረር አሳስበዋል። ባለፈው ታህሳስ 7 2012 ዓ ም ጽንፈኛው የአልሸባብ ቡድን ኬንያና ዩናይትድ ስቴትስ በጋራ የሚጠቀሙት ለሙ የጦር ካምፕ ላይ ባደረሰው ጥቃት አንድ የአሜሪካ ወታደርና ሁለት የአሜሪካ መከላከያ ሚኒስቴር ፔንታገን ጠቀጣሪዎች መገደላቸው የሚታወስ ነው። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። ገልሞ ዳዊትን እናመሰግናለን። የፕሬዚደንት ዶናልድ ትራምፕ የክስ ሂደትን የሚከታተሉት የምክር ቤት አባላት የሳምንቱን ማብቂያና ሰኞ የሚከበረውን የማርቲን ሉተር ኪንግ ብሔራዊ በዓልን ምክንያት በማድረግ እረፍት ላይ ናቸው። የሀገሪቱ የሕግ መወሰኛ ምክር ቤት ትላንት በፕሬዚዳንት ትራምፕ ላይ ክስ መመስረቱንና ለፍርድ እንደሚቀርቡ ገልጾ መጥሪያ ልኮባቸዋል። ፕሬዚዳንቱ እስከ ነገ ማታ ባለው ጊዜ ውስጥ በጽሑፍ ምላሽ መስጠት ይኖርባቸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት ለኡክራይን እንዲሰጥ የሀገሪቱ ምክር ቤት የመደበውን 391 ሚሊዮን ዶላርን ለ55 ቀናት በማዘግየታቸው የሀገሪቱን የወጪ ሕግ ጥሰዋል። በሌላ በኩል ደግሞ የፖለቲካ ጥቅም ለማግኘት ሲሉ ኡክራይን በምርጫ ተወዳዳሪያቸው ላይ ምርመራ እንድታካሄድ ጫና አድርገዋል ሲል አንድ የመንግሥት አገልግሎት ደምድመዋል። በትራምፕ ላይ የቀረበው ዋናው ክስም ይህ ነው። አንድ የፕሬዚደንት ዶናልድ ትራምፕ የግል ጠበቃ ወዳጅ የዩክራይን መንግስት ፕሬዚደንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲያካሄድ ጫና የማሳደር ዘመቻ ይደረግ እንደነበረ ትራምፕ ጠንቅቀው ያውቃሉ ማለታቸውን ፕሬዚደንት ትራምፕና የአስተዳደራቸው አባላት እያጥላሉ ነው። ይህን ያሉት ሌቭ ፓርንስ በዩናይትድ ስቴትስ ለምርጫ ለሚወዳደሩ ፖለቲከኞች በውጭ ገንዘብ አመላላሽነት ተከሰዋል። ትራምፕ ታዲያ ትላንት ዋይት ሀውስ ሆነው ሲናገሩ ይህ ደግሞ ሌላ ፈጠራ ነው ለራሳቸው የሚያመች ስምምነት ለማድረግ እየሞከሩ ይሆናል ብለዋል። ቀደም ሲል ደግሞ የዋይት ሀውስ ቤተ መንግሥት ቃል አቀባይ ስቲቨኒ ግሪሽም ባወጡት መግለጫ ፓርንስ በአሁኑ ወቅት የፌዴራል ወንጀል ፈጽመዋል ተብለው በዋስ የተለቀቁ ሰው በመሆናቸው እስራት እንዲቀልላቸው ሲሉ የሚሉት ነው ብለዋል። ፓንስ በተጨማሪም ምክትል ፕሬዚደንት ማይክ ፔንስም ዩክራይን በጆ ባይደን ላይ ምርመራ መጀመሯን እንድታስታውቅ ለማድረግ ሞክረው ነበር ብለዋል። ፔንስ ሲጠየቁ ሰውየውን አላውቃቸውም፣ ክሱም ፍጹም ሐሰት ነው ብለዋል። ትራምፕም ከእሳቸው ጋር ፎቶግራፍ ተነስቼ ሊሆን ይችላል ከብዙ የማላውቃቸው ሰዎች ጋር እነሳለሁና ፓነስን ግን አላውቃቸውም ብለዋል። ፓነስ በበኩላቸው በተለያየ ጊዜ ከፕሬዝዳንቱ ጋር የተነሷቸው በርካታ ምስሎችና ቪዲዮዎች እንዲታዩ በማድረግ በሚገባ ያውቁኛል ሲሉ ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩክራይን ጠቅላይ ሚኒስትር የሀገሪቱ ፕሬዝደንት ስለ ኢኮኖሚ ያላቸውን ግንዛቤ አናንቀው የተናገሩት በቪዲዮ ተቀርጾ ከተሰማ በኋላ ዛሬ ከስልጣን ለመሰናበት ጠይቀዋል። የጠቅላይ ሚኒስትርነቱን ስልጣን የተቀበልኩት የፕሬዝዳንቱን ፕሮግራም ለማስፈጸም ነው ካሉ በኋላ ኦሌስኪ ሆንችሩክ ፕሬዝዳንቱ የግልጽነትና የመልካም ባህሪ ተምሳሌት ናቸው ብለዋል። ሾልኮ የወጣው ቪዲዮ ሾልኮ የወጣውን ቪዲዮ በሚመለከት ደግሞ በፕሬዝዳንቱ ላይ ባለን አክብሮትና እምነት ላይ ጥርጣሬ እንዳይኖር የስንብት ደብዳቤ ለፕሬዝዳንቱ አቅርቤ ያለሁ ፕሬዝዳንቱም ለምክር ቤቱ ያቀርቡታል ብለዋል። ፕሬዝዳንት ቮሎዲሚር ዘለንስኪ የስንብት ደብዳቤውን ተመልክተው ውሳኔ እንዲሰጡበት የጽህፈት ቤታቸው መግለጫ ማሳወቁን የዩክራይን የዜና አገልግሎት ዘግበዋል። አድማጮች ይህ ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። እዚህ ላይ ያበቃል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀምረው መደበኛው ፕሮግራማችን ታዲያ በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ ወስዳችሁ ኢትዮጵያ የህዳሴ ግድብን በተመለከተ ከግብፅና ሱዳን ጋር ዋሽንግተን ላይ ያደረግኩት ድርድር ጥቅሜን ያስከበረ ነው ትላለች። ግድቡን ከአራት እስከ ሰባት ዓመታት በሆነ ጊዜ ውስጥ ለመምላት እቅድ መያዙም ተገልጧል። እነኚህንና ሌሎች ተያዥ ርዕሰ ጉዳዮች ይፋ የተደረጉበትን ጋዜጣዊ መግለጫ የተከታተለው ሀብታሙ ስዩም የመግለጫውን አበይት ነጥቦች በቀጣይ ዘገባው ያጋራናል። ኢትዮጵያ የህዳሴ ግድብን በተመለከተ ከሰሞኑ ከግብፅና ሱዳን ጋር ያደረግኳቸው ቴክኒካዊ ድርድሮች ጥቅሞችን አስጠብቀዋል ብላለች። ኢትዮጵያ ያሰበችውን ኃይል ማመንጨት አላማ በሚያሳካ መንገድ እንደ ግድብ ባለቤትነት እኛ እንደ ሉዓላዊ ሀገር የምንወስደውን እርምጃ ኃላፊነት በተሞላበት ሁኔታ አስቀድመን ያስቀመጥናቸው ነገሮች አሉ። ያ ነው እየሆነ ያለው ማለት ነው። በኢትዮጵያ አቆጣጠር ከህዳር 5 2012 ጀምሮ በሶስቱ ሀገራት መናገሻዎች ሲደረጉ የሰነበቱት ድርድሮችን ተከትሎ በዋሽንግተን ዲሲ የተደረገው ንግግር ሲያበቃ ጋዜጣዊ መግለጫ የጠሩት የኢትዮጵያ ከፍተኛ ባለሥልጣናት ድርድሩ ጠቀሜታው ለታችኛው ተፋሰስ ሀገራትም የሚተርፍ እንደሆነ ደጋግመው አውስተዋል። የኢትዮጵያ የጀመረችው ሁለት ዓመታት ላይ ኢትዮጵያ በፍጥነት ኃይል ልታመነጭበት እስከምትችለው ድረስ ለመሙላት የተፋጠነ መንገድ እንዲኖር ከሁለት ዓመታት በኋላ ደግሞ እንዴት ኃይል ማመንጨቷ እንደተጠበቀ ሆኖ ውሃ እያጠራቀመች እያጠራቀመችበት የሚሄደው ጊዜ እንዴት አድርጎ ነው? በዛ መንገድ ኢትዮጵያንም ተጠቃሚ የሚያደርገው ኃይል ለማመንጨት የሚያስፈልጋትን ውሃ ይዟ ከዛ ትርፍ ውሃ በሚኖርበት ጊዜ ከታችኞቹ ራሳቸው ሆኖ ነገር ግን ከዚህ ግድብም እገዛ የሚያገኙበትን ሁኔታ ውሃ በመልቀቅ ማለት ነው። ያ የሚለቀቀው ውሃ ደግሞ እኛ የፈለግነውን ዓላማ አሳክቶ ነው ማለት ነው። ኃይል አመንጭቶ ነው የሚሄደው እና ከዚህ አንጻር በዚህ መንገድ ነው የተመለከት ነው በሚቆይ ጊዜ ውስጥ እንደሚደረግ ጠቁመዋል። ይሄ ጊዜ ተመን ኢትዮጵያ በሌሎቹ ወራት ውስጥ የምታገኘውን ዝናብ ተደማሪ በማድረግ ተጨማሪ ለቀረበ ጥያቄ የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ይህንን መልሰዋል። ወንዞች ፍሰታቸው ሐምሌ፣ ነሐሴ ላይ ያበጠ ነው። ብዙ ውሃ የሚያልፈው በዛ ጊዜ ነው። መስከረምም አንዳንዴ ሙሉ ይቆያል ይህ አይደለም። የምታውቁት የእኛ ወንዞች ሃይላንድ ላይ ያለው፣ ደቡብ ስንሄድ ለየት ይላል። በነገራችን ላይ ግድብ የሚሰራው በዛ ጊዜ የሚፈሰውን ብዙ ውሃ ለማቆየት ነው እንጂ ዝም ብሎ ኢንፍራስትራክቸር ለመስራት አለ። እዛ ጋር ያለውን ውሃ እንዲጠራቀም ይደረግና በቀሪ ወራት የሚመጡት ላይ ተጨማሪ ሆኖ እየተተነተነ ይለቀቃል። ዜርፎር ዩኒፎርም የሆነ ፍሎ ይኖረዋል ማለት ነው። እንደዚ ሲሆን ሪላያብል የተመጣጠነ የኢነርጂ ማመንጨት ይኖራል ማለት ነው። አለበለዚያማ ግድቡም አያስፈልግም ነበር። በሌላ ጊዜ ውሃው በጣም የተሰራጨ ቢሆን ኖሮ አመቱ ሙሉ ግድብ አያስፈልግም። ግድብ የሚያስፈልገው ባላንስ ለማድረግ ነው። ብዙ ውሃውን ወደ ድርቁ ወቅት ዲስትሪቢዩት አድርገው በዛ ጊዜ የሚመነጨው ኤሌክትሪክ ኃይል በክረምትም በተነገረበት በዚህ መግለጫ ላይ ያልታሰበ ድርቅ ቢከሰት ኢትዮጵያ እቅዷንና የሌሎች ሀገራት ጥቅምን የምታጣጥምበት መላም ተወስተዋል። ዶክተር ስለሺ በቀለ በድጋሚ ሰፊው ጭቅጭቅ የነበረው ድርቅስ ቢከሰት በመሀል ነው ድርቅ ቢከሰት በመሀል ትበብር ማድረግ ነው። እዚህ ላይ የተጠራቀመ ውሃ ይዞ እታች አትክልቶች የሚደርቁበት ምክንያት የለው። ስለዚህ እዚህ የተጠራቀመውን ውሃ የምንለቅበት ሜካኒዝም የእኛን ገድ መልሶ ወደታችን እንዳያወርድ ጥንቃቄ ማድረግ እነኚህን ደግሞ ለመወሰን ከድርቅ ትንተና አኳያ በትክክል ማስቀመጥ ነው። ይሄ ስንሰራ ከሰላሳ ሰባት በታች ከመጣ ከአምስት ዘጠና አምስት በላይ ገብተናል። ከሰላሳ ሰባት በታች ከመጣ በዛ አመት የገባውን ያኔ ውሃ መጠን 37 ላይ ከሆነ 37ቱም ውሃ መንጭቶ እንዲያልፍ ማድረግ ከፍታ መጨመሪያ ሳይሆን ከዛ የበለጠ ውሃ ደግሞ ሲሆን የበለጠ መያዝ። በጋዜጣዊ መግለጫ ወቅት ከተነሱት አበይት ጥያቄዎች አንዱ ኢትዮጵያ ከግድቡ መቼ የኤሌክትሪክ ኃይል ማመንጨት ትጀምራለች፣ አጠቃላይ ግድቡን በውኃ ለመሙላት ምን ያክል ጊዜ ይፈጅባታል የሚል ነው። ለማመንጨት የሚወስደው ጊዜ ይታወቃል ወይ? በደንብ ይታወቃል። ማመንጨት የሚጀምረው የመጀመሪያ አመት ውሃ መያዝ ባያዝን መጀመሪያው አመት ይሄ፣ ከግብጽ ጋር አያያዝም፣ ከሱዳን ጋር አያያዝም፣ የእኛ የኮንስትራክሽን ፍጥነት ነው። ሁለተኛውንም አስራ አንዱንም ተርባይን ለመጨመር በሁለተኛው አመት ካለቀልን እንጨምራለን፣ ካላለቀ ደግሞ በሶስተኛው አመት ሊሆን ይችላል። የእኛ የሚያቀድ ነው። በሁለት ሺህ አስራ አምስት ወይም በሀያ ሀያ ሁለት በፈረንጆች አቆጣጠር ሁሉም ስራ ያልቃለሁ። የመጀመሪያው ስራ በሀያ ሀያ መጨረሻ ላይ አልቆ በሀያ ሀያ አንድ መጀመሪያ ላይ ቴስቲንግ ሁሉ አልቆ ማመንጨት ይጀምራለሁ። አጠቃላይ ሙሌት የምንለው እዛ ያለው ስድስት አምስት ላይ በስንት አመት ታደርሱታላችሁ? በአጠቃላይ ሙሉ በሙሉ ለመሙላት አማካይ ስድስት እስከ ሰባት አመት ይፈጃል ማለት ነው። ከአራት እስከ ሰባት አመት አክሰለሬት ሲሆን አራት ነገር ግን ኖርማል ፍሰት ከመጣ ኖርማል ሬንጅ እስከሆነ ስድስት እስከ ሰባት ዓመት ይፈጃያል ማለት ነው። ሀገራቱ በአሁኑ ድርድር ከሞላ ጎደል ስምምነት ላይ መድረሳቸው ተሰምተዋል። እንዲያ ከሆነ ነገሩ የቀረው ጉዳይ ምንድን ነው ብሎ መጠየቅ አይቀሬ ነው። የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የግድቡ አሞላልና አለቃቀቅ ጋይድ ላይን ሆኖ የሚያገለግል እንደ መመሪያ ሆኖ የሚያገለግል ነገር ለማዘጋጀት የህግ ባለሙያዎች አስፈላጊ ኢንተርቬንሽን አስፈላጊ ነው ማለት ነው። አሁን ያለው እንግዲህ በቀጣይ ጃንዋሪ 28 ስንገናኝ የሕግ ባለሙያዎቹ ይህንን በቴክኒክ ደረጃ ስምምነት የተደረሰበትን ጉዳይ ወደ ህጋዊ የሕግ ቅርጽ ይዞ ህጋዊ ስምምነት የሚካሄድበትን ሁኔታ የመፍጠር ነው። ይህ በእንዲህ እንዳለ ግብፅ በሰሞነኛው ድርድር ደስተኛ እንዳልሆነች የሚናገሩ መረጃዎች እየወጡ ናቸው። ማዳ ማስር የተባለ የግብፅ የዜና አውታር ዛሬ ባተመው ዘገባ ላይ ስማቸውን ያልገለጻቸውና በድርድሩ ከግብፅ ልዑካን መካከል አንዱ የሆኑ ባለሥልጣን ድርድሩን ክስረት ሲሉ መግለጻቸውን ጽፏል። ሌላኛው ያልተገለጹ የግብፅ የመስኖ ሚኒስትር አማካሪ በበኩላቸው ግብፅ የኢትዮጵያን መደራደሪያ ሐሳቦች እንድትቀበል በዩናይትድ ስቴትሱ ፕሬዚዳንት ዶናልድ ጄ ትራምፕ ጫና ደርሶባታል ሲሉ ቅሬታ አሰምተዋል። በግብፅ መንግሥት በኩል የሀገሪቱ የውጭ ጉዳይ ሚኒስትር ሰመህ ሽኩሪ ከሰሞነኛው ድርድር ማብቃት በኋላ የመካከለኛው ምስራቅ የዜና አገልግሎት ለሚባል አውታር የዩናይትድ ስቴትስ በሳቸው አነጋገ ችግር ሸምጋይነት በስምምነቱ አጠቃላይ ማዕቀፍ ላይ የጋራ መግባባት ላይ ለመድረስ እንዳገዘ ተናግረዋል። አክለውም የሕዳሴውን ግድብ በተመለከተ ቁርጠኛ ነጥብ ላይ ለመድረስ ግብፅ ጥንቃቄ የታከለበት ተስፋ እንደሰነቀች መናገራቸው ተዘግበዋል። ዩናይትድ ስቴትስ ሦስቱ ሀገራት ባደረጉት ድርድር ወቅት ሚናዋ ታዛቢነት ብቻ እንደነበር መገለጹ ይታወሳል። አሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን ለዘገባው አመሰግናለሁ። አድማጮች ወደ መስሔቱ የትንታኔ ርዕሶች እንዘልቃለን። የኢትዮጵያ የሰላም ሚኒስቴር የብሔራዊ የበጎ ፈቃድ የማህበረሰብ አገልግሎት መርሃ ግብር ምዝገባ ጀምረዋል። መርሃ ግብሩ የሶስት ወር ሥልጠናና የአንድ ዓመት የአገልግሎት ጊዜ እንዳለው በመጀመሪያው ዙርም አስር ሺህ ሥርዓት ወጣቶችን ለማካተት ማቀዱን በሚኒስቴር መስሪያ ቤቱ ተጠሪ ተቋማትና የስትራቴጂክ አጋርነት ማስተባበሪያ ጽሕፈት ቤት ዲሬክተር ወይዘሮ አስማረዲ ገልጠዋል። ኤደን ገረመው ዝርዝሩን እንዲህ አሰናርታለች። የሰላም ሚኒስቴር በቀጣይ አስር አመት ተግባራዊ የሚደረግ ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት ፕሮግራም ምዝገባ ዕድሜያቸው ከ18 እስከ 35 ዓመት ለሚገኙ ወጣቶች መጀመሩን አሳውቋል። ወይዘሮ አስማረዲ የሰላም ሚኒስቴር ውስጥ የስትራቴጂክ አጋርነትና ተጠሪነት ተቋማት ማስተባበሪያ ጽሕፈት ቤት ዳይሬክተር ጀነራል ናቸው። ለሚኒስትር መስሪያ ቤት መሥሪያ ቤታችን ከተሰጡት ተልእኮች አንዱ በሀገሪቷ ውስጥ የበጎ ፍቃድ አገልግሎትን ማስፋፋት ነው። ለሰላም ግንባታ ፋይዳ በሚኖረው መልኩ በየትኛውም እድሜ ክልል፣ የትምህርት ደረጃ ሊሆን ይችላል የበጎ ፍቃድን ማስፋፋት ሲሆን፣ እኛው ዙር ግን ትኩረት ያደረግነው ሀገራችን ውስጥ የተመረቁ ወጣቶች አሉ። የምርቃቱ ከቤትና ሙያ ትምህርት ቤት ሊሆን ይችላል፣ የተኛ ትምህርት ተቋማት ሊሆን ይችላል። በተለያዩ የሙያ መስኮች ተመርቀው ነገር ግን ስራ ያልያዙ ወጣ ግንባታዎች አሉ በየቦታው በተለይ የሀገሪቷ ሁሉም ክልሎች ላይ ማለት ነው። ስለዚህ መጀመሪያ ትኩረት ማድረግ የፈለግነው እነዚህ ወጣቶችን ነው። እነዚህ ወጣቶች ስራ ይፈልጋሉ፣ ግን ሊያገለግሉ ሀገራቸውን ሊጠቅሙ የሚችሉበት ሁኔታ በበቂ ሁኔታ አልተመቻቸም፣ ካለው የስራ እድል እጥረት አኳያ ማለት ነው። ስለዚህ እነዚህ የስራ እድሎች በሚፈጠሩበት ሂደት ወጣቶችም ስራ ፈጥተው ለሀገራቸውም ለቤተሰባቸውም ለራሳቸውም እየጠቀሙ አይደለም። ስለዚህ ምንድን ነው ያሰብ ነው። አንደኛ ጊዜ ገደብ የለውም። እድሜያቸው ከአስራ ስምንት እስከ ሰላሳ አምስት ይሁን እንጂ የትኛውም አመት የተመረቁ ወጣቶች ስለዚህ የተወሰነ ወደ አገልግሎት ከሚሄዳቸው በፊት ስልጠና መስጠትን ነው ያሰብ ነው። ስልጠናው የሚሆነው ለሶስት ወራት ነው። አንደኛ የማህበረሰብ አገልግሎቱ ከትውልድ ቦታቸው ሌላ ቦታ ነው። በሀሳብ ደረጃ የሚተዋወቀውን ህዝብ በአካልም በመንፈስም እንዲገናኝ እንደ አንድ ሚንስ ነው እኛ ያሰብ ነው ማለት ነው። ይህ አንደኛ ለእኛ ለሰላም ግንባታና ለሀገራዊ መግባባት በእኛ እንደ ሰላም ሚኒስትር ትልቅ ፋይዳ አለው ብለን እናስባለን። ግን በእያንዳንዱ የስልጠና ተቋም ከሁሉም ሀገሪቷ የተሰባጠሩ ወጣቶች በጋራ ለሶስት ወራት በስልጠና የሚቆዩበት ነው። ሁለተኛው ብሎክ የራስን ማብቃት የልቦና ውቅር ላይ ነው። አንደኛ ወጣቶቹ ቴክኒካል እውቀት ቢኖራቸውም ከትምህርት ቤቶቻቸው ያገኙት በተጨማሪም ግን አይ እንዲኖራቸው አላማ እንዲኖራቸው የህይወት ግብ እንዲኖራቸው ነው። ከሶስት ወር ስልጠናም በኋላ ወጣቶች አስፈላጊ የሆኑ መሰረታዊ ወጪዎቻቸው ተሸፍነውላቸው ለአንድ አመት ያክል በበጎ ፍቃድ አገልግሎት እንዲሰጡ እንደሚደረግ የገለጹት ወይዘሮ አስማ የበጎ ፍቃድ አገልግሎቱን ሲጨርሱም ስራ የሚያገኙበት ሁኔታ ላይ እየተሰራ መሆኑን አሳውቀዋል። ምዝገባ አሁን ለጊዜ ጀመር ነው። በሁሉም ሀገሪቷ ክልሎችና በወረዳ ሰላምና ጸጥታ ቢሮዎች ነው። ምዝገባው የተጀመረው ከጥር አስራ አምስት ድረስ ይቀጥላል። ነገር ግን ኦንላይንም መመዝገብ ይችላሉ። የሚኒስቴር መስሪያ ቤታችን ዌብሳይት ላይ ገብተውም ቮለንቲር ሬጅስትሬሽን የሚል ሊንክ አለ። እዛ ላይም ኦንላይን መመዝገብ ይችላሉ። ሂደቱም በአስራ አምስት ቀናት ውስጥ ኦፊሻሊ በከፍተኛ አመራሮች በተገኙበት ላውንች ይደረጋል። ከላውንች በኋላ ባሉ አስራ አምስት ቀናቶች ውስጥ ወደ ድልድል እና ምደባ ነው የምንሄደው፣ ወደ ስልጠና ተቋማት ማለት ነው። እነዚህ ወጣቶች እዚህ ፕሮግራም ላይ በመሳተፋቸው የሚያገኙት የመጀመሪያው ጥቅም አንድ አመት የአገልግሎት ይሰጣሉ። ከሶስት ወር ስልጠና በኋላ የሚሰጡት የአንድ አመት አገልግሎት እንደ ስራ ልምድ እንዲያዝላቸው ሚኒስቴር መስሪያ ቤታችን ይሰራል ማለት ነው ሁለተኛ በሂደቱ በራስ ተማምን ብቃታቸውን አጎልብቶ ከወጣትነት ወደ ጎልማስነት የሚሸጋገሩበትን ሀገራዊ ኃላፊነትን መሸከም የሚችሉበትን አቅም ይገነባሉ ማለት ነው ሶስተኛው ለአገልግሎት ጊዜ ቆይታቸው ጊዜ ለኑሯቸው አስፈላጊ የሆኑ ማንኛውም ነገሮች ወጪዎች የሚሸፈኑት በመንግስት ነው እኛ እንሸፍናለን ማለት ነው በተጨማሪም ደግሞ በዚህ ቆይታቸው ጊዜ ሕክምና፣ ትራንስፖርት የመሳሰሉ መሰረታዊ አገልግሎቶችን በነጻ እንዲያገኙ ከመንግስት ተቋማት ጋር በጋራ ሆነን እንሰራለን ማለት። ከአገልግሎት በኋላ የስራ እድል እንዲፈጠርላቸው ከስራ እድል ፈጠራ ኮሚሽን ጋር በጣም ፕሮግራሙን ከነሱ ጋር አስተናደድ ነው እየሰራ ነው። ይሄ ፕሮግራም እስከ አስር ሺህ ወጣት ስናስተማራ በመጀመሪያው ዙር በገንዘብ ቢተመን እስከ ዘጠኝ መቶ ሚሊዮን ብር የሚደርስ ገንዘብ ይፈልጋል። ነገር ግን ዘጠኝ መቶ ሚሊዮንም ሰላም ሚኒስትር ከራሱ በጀት ወይም ከሌሎችም ድጋፍ አግኝቶ በብር የሚከፍሎ አይደለም። እነዚህ ወጣቶች በየማህበረሰቡ ሲሄዱ በማህበራዊ አገልግሎቶች ማህበረሰቡ ራሱ ከበር የሚያደርገው አታች የሚደረጉባቸው የተለያዩ ተቋማት ኢን ካይንድ በግብዓት መልክ የሚሸፈኑ ወጪዎች አሉ። ይሄ ደግሞ በራሱ የሚሸፍናቸው ነገሮች አሉ ማለት ነው። ነገር ግን ያህን ብቻ ተማምነን አይደለም ሰላም ሚኒስትርም ከበጀት ውስጥ የዚህን ፕሮግራም ማስጀመሪያና በውጤታማነት ማስኬጃ የሚሆን ከራሱ በጀት ይዟል። በተጨማሪም ደግሞ በርካታ የሀገር ውስጥም የዓለም አቀፍ ተቋማትም ይህን ፕሮግራም በኮንሰንተንሲን በሪሶርስን በገንዘብን ለመደገፍ የራሳቸውን ኮሚትመንት ገብተዋል ማለት ነው። ወይዘሮ አስማ አክለውም ይህን የበጎ ፍቃድ ፕሮግራም አገልግሎት አንዳንዶች ከብሔራዊ ውትድርና ፕሮግራም ጋር እያመሳሰሉት መሆኑን ጠቅሰው ይህ ግን ስህተት መሆኑን ወጣቶች እንዲረዱት ያሳስባሉ። በተደጋጋሚ አሁን ወጣቶች ወደኛ ይደውላሉ፣ ምዝገባ ከተጀመረ በኋላ ማለት ነው። ከዚህ ቀደም ሀገራችን ላይ ካለው ልምድ አንጻር ከውትድርና አገልግሎት ጋር የሚያገናኙት አሉ። ምንም አይነት ወታደራዊ የሚባል አታችመንት የለውም። ነገር ግን የተወሰነች ፓርት ጠዋትና ማታ አካል ብቃት ስልጠናዎች ይኖራሉ እንጂ እና ኢቲካል እንደ ሀገር እንደ ዜጋ ማወቅ ያለባቸው ማንኛውም ዲፕሎማቲክ ኮሚኒቲ በሚፈለጥነው ሂደት መልኩ እነሱም ስለ ሀገራቸው ቫሉ የሚያገኙበት ስልጠና ይኖራል እንጂ ለሌለ ይሄ ፕሮግራም ማህበረሰቡ ቢያቅ ደስ ይለኛል። ወጣቶችን ወደ ተለያዩ ክልሎች በማንቀሳቀስ አገልግሎት እንዲሰጡ በማድረግ ሂደት ውስጥ ከደህንነት ስጋት አኳያ ምን ለማድረግ አስባችኋል ሲል ያነሳው ጥያቄ ወይዘሮ አስማ እንደሚከተለው መልሰዋል። ሲሄዱ ማህበረሰቡ እነዚህ ወጣቶች አሁን እንደመጡ ወደ ሶስት ወር ስልጠና ሲገቡ እነሱ በስልጠና ሂደት ውስጥ እያሉ ምን አይነት ወጣት ነው የሚቀበሉት፣ እንዴት ነው የሚያስተናግዱት፣ እንዴት ነው የወጣትን ደህንነት የሚያስጠብቁት የሚለው እነዚያ ወጣቶችና ማህበረሰቡ ሙሉ ልብና ቅን እሳቤ እንዲቀበሏቸው እኛ የግንዛቤ ማስጠበጫ መድረኩን እንቀጥለዋለን። ፀጥታ መዋቅሩ እይ ፕሮግራም እነዚህ ወጣቶች ደህንነታቸው እንዲጠበቅ ጥብቅ የሆነ ውይይቶችን እያደረግን ነው። የቆየ ነው። ከዲዛይኑ ጀምሮ አሁንም ኮሚኒኬት እያደረግን ነው። ለዛ ነው ለሰላምና ፀጥታ መዋቅሩን ምዝገባው እንዲካሄድ የፈለግነው ምክንያቱም ኃላፊነትን ባለቤትነትን እየወሰደ ነው። ይህንን ፕሮግራም በሰላም እንዲያስኪዱት ማለት ነው። ለዚህ ብሔራዊ የበጎ ፍቃድ አገልግሎት በመጀመሪያው ዙር አስር ሺህ ወጣቶችን ለሙከራ እንደሚወስዱ የገለጹት ወይዘሮ አስማ በቀጣይ ግን በየአመቱ ከሀምሳ ሺህ እስከ መቶ ሺህ የሚጠጉ ወጣቶችን የመቀበል እቅድ እንዳለና ግብርና፣ ስፖርት፣ ጤናና የምህንድስና ስራን የመሳሰሉ አስራ ሁለት ዘርፎች ውስጥ ወጣቶች እንዲሳተፉ መታቀዱን ተናግረዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ኤደን ገረመውን ለዘገባው አመሰግናለሁ። ተከታዩ የመጽሔት ርዕስ ደግሞ አንድ የችሎት ውሎ ያስቃኘናል። ሕገ መንግሥታዊ ሥርዓቱን በማፍረስ በሚል ወንጀልና በባለሥልጣናት ግድያ የተከሰሱት ግለሰቦች ችሎት አንቀርብም ብለዋል። ፍርድ ቤቱ በበኩሉ ከእንግዲህ ጉዳያቸውን በፕላዝማ ቲቪ አማካኝነት እንደሚያካሂደው ገልጠዋል ይለናል ልዩ ልዩ ትእዛዞችን በመስጠት ጉዳዩን ለማየት ቀጠሮ መቁረጡን ገልጦ መለስካቸው አመሀብ አጠናቀረው። ተከታዩ ዘገባ ጠቅላይ አቃቤ ሕግ ከፍተኛ የሲቪልና ወታደራዊ ባለሥልጣናትን ጨምሮ በሰዎች ግድያና ሕገ መንግሥታዊ ሥርዓቱን በማፍረስ በሚፈጸም ወንጀል የከሰሳቸው በናስር አለቃ መሳፍን ጥጋቡ የክስ መዝገብ የተዘረዘሩ አስራ ሶስት ሰዎች ችሎታ አንቀርብም አሉ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ በሽብርና በህገ መንግስት የሚፈጸም ወንጀል አንደኛ ችሎት ዛሬ ረፋዱ ላይ እንደተሰየመ ተከሳሾች ባለመቅረባቸው ጉዳዩን እንዲያስረዳ የማረሚያ ቤት ተወካዩን አስቀርበዋል። የማረሚያ ቤቱ ተወካይ ኢንስፔክተር ድሪባ ሰንበታ ለፍርድ ቤቱ ተከሳሾቹ ቤተሰቦቻቸው በበቂ ሁኔታ እንዳልተገኙና ደጋፊዎቻችንም እንዳይገቡ ተደርገዋል በማለት ችሎት ላለመግባት ወስነው በመጡበት መኪና ውስጥ እንደሚገኙ አስረድተዋል። ፍርድ ቤቱ ከዚህ በኋላ የዛሬው ቀጠሮ የተያዘው አቃቤ ሕግ ያሻሻለውን ክስ እንዲያቀርብ መሆኑን አስታውሶ የተሻሻለውን ክስ አቃቤ ሕግ እንዲያቀርብ ትእዛዝ ሰጥቷል። በዚህ ቀጠሮ ቀደም ሲል ተከሳሾች በማረሚያ ቤት አያያዛቸው ላይ ላቀረቡት አቤቱታ ማረሚያ ቤት በአካል ቀርቦ መልስ እንዲሰጥ ፍርድ ቤቱ የሰጠውን ትእዛዝ በማስታወስም የማረሚያ ቤቱ ተወካይ መልስ እንዲሰጡ ጠይቀዋል። ተወካዩ መልሳቸውን በጽሑፍ ያቀረቡ ሲሆን በችሎት ፊት በቃል እንዲያስረዱም አድርጓል። ኢንስፔክተር ድሪባ ሰንበታ ለፍርድ ቤቱ እንዳብራሩት ከሆነ ማረሚያ ቤቱ ለማንኛውም ታራሚ የሚሰጠውን አገልግሎት ሁሉ ሳያጓድል ለእነዚህ ተከሳሾችም ያቀርባል። ታራሚዎቹ ሃይማኖታቸው በሚፈቅደው መሰረት በፈለጉት ጊዜ ምግባቸውን መመገብ ይችላሉ። ማረሚያ ቤቱ ግን በተወሰነ ሰዓት ለሁሉም በተወሰነ ስፍራ ይሰጣል ብለዋል። የማምለኪያ ስፍራ ግን ለአማንያን በሙሉ ማቅረብ እንደማይችልም አስረድተዋል። ቤተሰቦቻቸው እየጎበኟቸው እንደሆኑም ማረሚያ ቤቱ በመዝገብ ያስቀመጠውን ፍርድ ቤቱ ሊያዩ እንደሚችል ተወካዩ ተናግረዋል። መጽሐፍ ለማንበብ ተከልክለናል የሚለው የተከሳሾቹ አቤቱታም ተገቢ አይደለም ያሉት ኢንስፔክተር ድሪባ መጽሐፍት እንደሚገቡላቸው ይሁንና መጽሐፍቱ ተፈተሾ እንደሚገቡም ተናግረዋል። ፍተሻው ያስፈለገው አንድን ሃይማኖት ወይንም ብሔር ከሌላው ሊያጋጩ የሚችሉ ጽሑፎች በማረሚያ ቤቱ ውስጥ የሁከት ምንጭ እንዳይሆኑ ለመከላከል ብቻ ነው ብለዋል። ፍርድ ቤቱ ከዚህ በኋላ የታዳሚዎች ቁጥር እንዲቀንስ የተደረገው በፍርድ ቤቱ ትዕዛዝ መሆኑን፣ ለዚህም ምክንያቱ ባለፈው ቀጠሮ እንደተስተዋለው ታዳሚዎች በፈጠሩት ሁከት ፍርድ ቤቱ መደበኛ ችሎቱን ለማከናወን መቸገሩን ገልጸዋል። ሁሉም የሕግ ተገዢ መሆን አለበት ያለው ፍርድ ቤት ታዳሚዎቹም ስርዓትንና ሕግን ተከትለው የፍርድ ሂደቱ እንዲከታተሉ አስጠንቅቋል። ከዚህ በተረፈም ጋዜጠኞች ትክክለኛ ያልሆነ ዘገባ እንደዘገቡ ተናግሮ ከዚህ እንዲታቀቡ ለአሁኑ ግን በተግሳጽ ማለፉንና ከዚህ በኋላ ለመዘገብ የሚመጡ ጋዜጠኞች ስማቸው እንደሚመዘገብ ገልጸዋል። ታዳሚዎችም እንደ ተገለጸው በችሎት የማይገባ ነገር የሚያደርጉ ከሆነም በሕግ እንደሚጠየቁና ቁጥሩም ከዚህ ሊቀንስ እንደሚችል ፍርድ ቤቱ አስጠንቅቋል። ፍርድ ቤቱ ይህን ጉዳይ ከዚህ በኋላ በፕላዝማ እንደሚካሄድ አስታውቋል። ይህን ተከትሎ ማረሚያ ቤቱ ተከሳሾቹ ጉዳያቸውን በፕላዝማ ካሉበት ሆነው እንዲከታተሉ አስፈላጊውን ዝግጅት እንዲያደርግ ትዕዛዝ ሰጥተዋል። የተከሳሾች ጠበቆች በበኩላቸው በዚህ ሁኔታ ለደንበኞቻቸው በቂ አገልግሎት መስጠት እንደማይችሉ ገልጸው ፍርድ ቤቱ እንዲያሰናብታቸው ጠይቀዋል። ከጠበቆቹ አንዱ አቶ ቃለ ክርስቶስ ጌትነት ይህንን የጠበቆችን ጥያቄ ይበልጥ እንዲያብራሩት ቪኦኤ ጠይቋቸው ነበር። እኛም ዛሬ በችሎት ተገኝተን እንግዲህ ደንበኞቻችን ወንጀለኛ መቅጫ ስነ ስርዓት ሕጉ መሰረት የደንበኞቻችን ባልተገኙበት እኛ ምንም ነገር የሚናገርም አስተያየቱን መስጠት ስለማንችል ይህንን በችሎቱ ነግረን በዛሬው ዕለት እኛ ያው ተሰናብተናል። ፍርድ ቤቱ የካቲት 18 በፕላዝማ እምነት ከደፍቃሉ እንቀበላለን ብሏል። ዛሬ ልደታ በሚገኘው ከፍተኛ ፍርድ ቤት እና በአካባቢውም ከፍተኛ ቁጥር ያላቸው የጸጥታ ኃይሎች ተስተውለዋል። የካቲት 18 ቀን 2012 ዓ ምት ቀጠሮ የቆረጠው ይህ ፍርድ ቤት በእስረኞች አያያዝ ላይም አንድ ውሳኔ እንደሚሰጥ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው አመሰግናለሁ። አሁን ወደ ትግራይ እንሻገር። በትግራይ ክልል ከመቀሌ ወደ ሳምረ ከተማ የሚወስደው መንገድ ላለፉት ሶስት ቀናት በተቃዋሚ ሰልፈኞች ተዘግቶ ቆይቷል። ወረዳችን ይመለስልን የሚል ጥያቄ የያዙ ነዋሪዎች ናቸው። መንግስት መልስ አልሰጠንም በሚል መንገዱን መዝጋታቸውን የሚናገሩት በክልሉ የአደ ነብሪኤድ ከተማ ተመሳሳይ ጥያቄ ያላቸው ነዋሪዎችም ትላንት የሽረ እንደ ስላሴ ሽራሮ መንገድ ለሰዓታት ዘግተውት እንደነበር ተዘግበዋል። የመቀሌው ዘጋቢያችን ሙልጌታ አጽብሐ ስለ ጉዳዩ የክልሉን መንግስት ምላሽ ለማግኘት በተደጋጋሚ ያደረገው ጥረት እንዳልተሳካ ገልጾ የሚከተለውን ዘገባ አድርሶናል። መንገዱ ከትናንት በስቲያ ጀምሮ የተዘጋው በትግራይ ክልል ሕንጣሎ እጅራት ደንጎላት ተብላ በምትታወቅ ከተማ ነው። መንግስት አዲስ የወረዳ አደረጃጀት እያዘጋጀ ባለበት በአሁኑ ጊዜ፣ ቀድሞ የሕንጣሎ ወረዳ ማዕከል ደንጎላት ነበረ። በአዲሱ አደረጃጀት ግን የሕንጣሎ ማዕከል ሔዋነ ከተማ እንዲሆን መደረጉ ትክክል አይደለም ብለዋል የአካባቢው ተወላጅ አቶ መሐሪ ገብሮ። የተቃወምነው ቀልጣፋ አገልግሎት እንዳናገኝ የሚያደርግ በመሆኑ ነው ብለዋል። ደንጎላት ከተማ አካባቢ ያለው ወደ ሰባት ቀበሌዎች አሉ። እነዛ ቀበሌዎች ይዞ ቀበሌዎቹ ከከተማው በአብረች ወደ አምስት ኪሎ ሜትር ርቀት ነው ያላቸው፣ እዛ ናቸው እንዳለ ማለት ነው። የህዝቡ ብዛት አንድ መቶ አስራ አምስት ሺ በላይ ነው። ከስድስት ወር በላይ ተመላልሰው የሚመልስላቸው ሰው አጥተዋል። ሌላው የአካባቢው ነዋሪ አቶ ሽሻይ ወልዱ በበኩላቸው መንገዱ የዘጋ ነው ከወረዳ እስከ ክልል የመንግስት መስሪያ ቤቶች በተደጋጋሚ ቅሬታችን አቅርበን ምላሽ ስላጣን ነው ብለዋል። ከሀምሳ ስልሳ ኪሎ ሜትር በላይ አንጓዝም ነው እያለ ያለው ህዝቡ። ህዝቡም መልስና መንግስት አጥቶ ጨንቆታል። የምናደርገው ሲጨንቀን ነው። መንገድ የዘጋ ነው። መንግስት ካለ መጥቶ ያነጋግረን፣ ከሌለ ደግሞ የእኛ የመጨረሻ እርምጃችን ይህን ነው። ሦስት ቀናት ሆኖናል። የጸጥታ ችግር የለም። እኛው ራሳችን ሚሊሻ፣ እኛው ራሳችን ፖሊስ ሆነን ነው እየጠበቅን ያለ ነው። ምንም ህውከት የሚባል ነገር የለም። መንግስታችንና ፓርቲያችን ይስማን ነው እያልን ያለ ነው ነው። ያሉት በህዝብ ተወክለው የወረዳ ይመለስልን ጥያቄዎች የሚያቀርቡ ሰዎች እስራት፣ ማንገላታትና የተለያዩ የማጥላላት ዘመቻ በወረዳው አመራሮች ይፈጸምባቸዋል ያሉት አቶ መሐሪ ገብሩ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በጉዳዩ ላይ እስከሚያናግሩን ድረስ መንገዱን አንከፍትም ብለዋል። የመንግስት አካል መጥቶ እንዲያናግረን ነው የምንፈልገው እኛ የክልል የሚመለ ሻለ ዶክተር ደብረጽዮን መጥቶ የህዝቡ ችግር እንዲረዳና ከዛ መፍትሄ እንዲሰጥ ነው የምንፈልገው ምክንያቱ Costul de a Merci ስለዚህ እሱ መጥቶ እንዲያናግረን ከዛ በኋላ ጀስት መፍትሄ እንድናገኝ ነው ምንፈልገው። ኛ የመቀለ ሳምረ መንገድ በዋግ ህምራ በኩል ትግራይን ከአማራ ክልልም የሚያገናኝ መስመር ነው። ተመሳሳይ ጥያቄ ያላቸው በክልሉ አድ ነብሪድ ከተማ ነዋሪዎችም ለሰዓታት የሽረንዳ ስላሴ ሸራሮ መንገድ ትናንትና ዘግተው እንደነበር ታውቀዋል። በዚህ ጉዳይ ከክልሉ የመንግስትና ሕዝብ ግንኙነት ቢሮ እንዲሁም የደቡብ ምስራቃዊ ዞን አመራሮች በስልክ ምላሽ ለማግኘት ድምጽ ሙልጌታ ጽቡሀ መቀለም ሙሉ ጌታ ጽባሀን ለዝግጅቱ ለዘገባው አመሰግናለሁ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች አጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበድ ነኝ። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ37 መድረሱን ያመለክታል። ሁለተኛው አጋማሽ ስርጭታችንን አሁን እንጀምራለን። ለዚህ ክፍል ቀዳሚ ለሆነው ለሶስት ቀናት ያህል ሲካሄድ የነበረው የኢትዮ ጅቡቲ የድንበር አካባቢ አስተዳደሮች የጋራ መድረክ በትናንትናው ዕለት በጅጅጋ ከተማ ተጠናቋል። መድረኩ በጸጥታና ምጣኔ ሀብታዊ ጉዳዮች ላይ ያተኮረ ነበርም ተብሏል። በተመሳሳይ ጊዜ ውስጥ የፑንትላንድና የሶማሌ ክልል የጋራ መድረክም እንዲሁ በዋርዴር ከተማ መካሄዱን አስተዳደሮች የጋራ መድረክ በጅጅጋ ከተማ ተካሂደዋል። ለሶስት ቀናት በቆየውና በትላንትናው ዕለት በተጠናቀቀው በዚሁ መድረክ ጸጥታና ኢኮኖሚ ላይ ያተኮሩ አጀንዳዎች ላይ ውይይት መካሄዱን በጉባኤው የተሳተፉት የሲቲዞን አስተዳዳሪ አቶ ኡመር አብዲ በተለይ ለቪኦኤ አስታውቀዋል። ከጸጥታ ጋር የድንበር አካባቢ ጸጥታ ሁለተኛ ደግሞ ህገ ወጥ የሰዎች ዝውውርን በተመለከተ ተወያይተናል። እንዲሁም የትራንስፖርቴሽን ደህንነት ከኢትዮጵያ ወደ ጅቡቲ ወይም ከጅቡቲ ወደ ኢትዮጵያ የሚመላለሱ መኪኖች ከሁለቱም ምሳሌ በአፋር በኩል የሚሄዱ ከሶማሌ ክልልን በሲቲ ዞን የሚሄዱ የትራንስፖርቴሽን መኪኖች ደህንነት በተመለከተ ነበረ። ይህ ስብሰባ ከሶማሌ ክልል ሲቲ ዞን እንዲሁም ከአፋር ክልል ደግሞ ሁለት ዞኖች አሉ። በአጠቃላይ ከእኛ ሶስት ዞን ናቸው። ከእነሱ ደግሞ ሶስት ዞን ነው አልሰቤ ትክልና በጆራ ነች የሚሰባሰቡት። ስብሰባውን የሚመራው ከኢትዮጵያ ከውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት አሉ ከጅቡትንም በተመሳሳይ ከጸጥታ አንጻር በተለይም ሽብርን በጋላ ከመከላከል አንጻር ውይይት መካሄዱን አቶ ኡመር ገልጸው ሁለቱ ሀገራት ጸጥታቸውን በጋራ የሚቆጣጠሩበት የጋራ ኮማንድ ፖስት መኖሩን አስታውቀዋል። ኮማንድ ፖስቱም የስራ አፈጻጽም ሪፖርቱን አቅርቦ ውይይት ተካሂዶበታል ብለዋል። በኢትዮ ጅቡቲ መስመር የሚሰሩ የከባድ መኪና አሽከርካሪዎች ከመንገድ ደህንነት አንጻር ተደጋጋሚ ቅሬታ የሚያቀርቡ ሲሆን ባለፈው ዓመት ሰላማዊ ሰልፍም እስከ መውጣት ደርሰው ነበር። አቶ ኡመር ከመንገድ ጥገና አንጻር ያለውን ቅሬታ ለመፍታት አበረታች ስራዎች እየተሰሩ መሆናቸውን ገልጸው እድሳቱ ከተጠናቀቀው መንገድ አሁን ከ30 ኪሎ ሜትር ያነሰ ነው ብለዋል። ከመንገድ ጸጥታ አንጻርም ውይይት ማካሄዳቸውን ነው አቶ መር ያስታወቁት። ሁሉ ይቀርባል ይሄን ነገር እና ከስድስት ወር በኋላ ያሉ ቅሬታዎችን ሰምተናል። ከዛ አካባቢ አሁን ኮማንድ ፖስቱ ትንሽ ጠንካራ ስላልነበረ አሁን በአዲስ መልክ እንዲዋቀር እና ተጨማሪ ሁለት ፖስታዎች ደግሞ በዛ አካባቢ እንዲከፈት ነው አሁን የተስማማ ነው። ችግሮቹን ወዲያውኑ የሚቀረበበት ሁኔታ ስለሚፈጠር እዛ ያለው አካባቢ ኮማንድ ፖስት ያለው ተጨማሪ ሁለት ሌሎች ፖይንቶችን ተጨምሮበት እነሱም ወደ እኛ ጋር እኛም ደግሞ ወደ እነሱ የመንቀሳቀስ እንድንችል ነው የተስማመና ከዚህ ባሻገር የሶስት ቀኑ መድረክ የኢትዮጵያ አሽከርካሪዎች ተደጋጋሚ ቅሬታ የሚያቀርቡበትን በጅቡቲ የመኪና ማቆሚያ ጥረት ለመቅረፍና በሁለቱ ሀገራት መካከል የድንበር አካባቢ ንግድ ለመጀመር የሚያስችሉ ውሳኔዎችም መተላለፋቸውን አቶ እመር ገልጸዋል። ሁለተኛ ደግሞ ግት ንግድን ለመከላከል እዛ አካባቢ ያለ ህብረተሰብ ጠቃሚ እንዲሆን የጠረፍ ንግድ እንዲጀምር ነበረ። እነሱም ፍላጎት ነበራቸው። ያንም አሁን በአራት ወር ውስጥ ከኢትዮጵያ ሬጅን ከነሱ አልቋል። ከኛ በአራት ወር ውስጥ ከምዝገባ ጀምሮ እስከ የቢዝነሱን አይነት መለየት ስራ ተሰርቶ እንድጠናቀ ነው ነው በተያያዘ የራስ ገዟ ፑንትላንድና የሶማሌ ክልልም በዋርዴር ከተማ ተመሳሳይ ውይይት መድረክ ማካሄዳቸውን የክልሉ ቴሌቪዥን አስታውቋል። በሶማሌ ክልል የዶሎ ዞን መቀመጫ በሆነችው ዋርዴር ከተማ ለሶስት ቀናት በተካሄደው መድረክ ላይ ፑንትላንድና ኢትዮጵያ በሰላምና ጸጥታ ጉዳዮች ላይ አስፈላጊውን ትብብር ለማድረግ መስማማታቸውን የሶማሌ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ አብዱላሂ መሀመድ መግለጻቸውን የቴሌቪዥን ዘግቧል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች ስጭታችን እስከ አራት ሰዓት ይቀጥላል። በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንዶች በአጭር ሞገድ ላይ እንገናኛለን በአሃዱ ራዲዮም ኤፍኤም 94.3 ላይ መከታተል ትችላላችሁ። እንዲሁም በናይል ሳት የአማርኛ ቋንቋ የሚተላለፈው ስርጭታችን እስከ አራት ሰዓት ይቀጥላል። በተከታዩ ዘገባ ታዲያ ከምስራቅ ኢትዮጵያ ወደ ደቡብ ኢትዮጵያ ነው የምናቀ ነው። በሕገ ወጥ ግንባታና በመሬት መቀራመት ድርጊቶች ተሳትፈዋል ባላቸው ከአርባ በላይ ኃላፊዎችና ባለሙያዎች ላይ እርምጃ መውሰዱን የደቡብ ክልል የቤቶችና ከተማ ልማት ቢሮ አስታወቀ። መንግሥት ያወጣውን የመሬት አጠቃቀም ፖሊሲና ስልት ባለመከተል በአብዛኞቹ የክልል ከተሞች የመሬት አቅርቦትና አስተዳደር ስርዓት በብልሹ አሰራርና በማጭ በርበር የተተበተቡ ይላቸዋል የክልሉ ርዕሰ መስተዳደር አቶ ርስቱ ይርዳው ናቸው። ይህን ያሉት ቢሮው ይህንን ያስታወቀው በሐዋሳ ከተማ ባካሄደው የንቅናቄ መድረክ ላይ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘርዝራለሁ። የደቡብ ክልል ቤቶችና ከተማ ልማት ቢሮ ከትናንት ጀምሮ በቢሮው የስራ አፈጻጸም ዙሪያ የንቅናቄ መድረክ በሐዋሳ ከተማ በማካሄድ ላይ ሲሆን ከመሬት ወረራና ከህገ ወጥ ግንባታ ጋር በተያዘ በህገ ወጥ ተግባር ተሳትፏል ባላቸው ባለሙያዎችና ኃላፊዎች ላይ የእርምጃ መውሰድ ነው። የቢሮ የበጀት ዝግጅት ክትትልና ግምግማ ዳይሬክቶሬት ድርግ ስራ አቶ አወቀ ቢያዚን ያስታውቁት ለአብነት በወላይታ ዞን ከመሬት ጋር ተያይዞ የባለይዞታ ልጆች ባልሆኑ ወደ ሀያ ስምንት ግለሰቦች የተሰጠ መሬት እንድመለስ ተደርጓል። ወደ ዘጠኝ ባለሙያዎች በህግም እንድጠየቁ ተደርጓል። ሀላባ ዞንም እንደዚሁ ሶስት ሰራተኞች መሬት ድለላ የተገኙ እርምጃ ተወስዶባቸዋል። ከንባታ ተንባሩ ዘም እንደዚሁ በአንጋጫ ከተማ የመሬት ያላግባብ ያስተላለፉ ሰራተኞች ላይ እርምጃ ተወስዷል። ኮንታ ልዩ ረዳም እንደዚሁ የግንባታ ፈቃድ ላይ ተያይዞ ባለሙያ ላይ እርምጃ የተወሰዳለ። ጌዶ እዞንም በጨረታ የተላለፈን ሰባት ፕሎት ወደ ራሱ ለማዞር የሞከረ ላይ እንደዚሁ እርምጃ የተወሰዳለ። ስልጤ ዞን ላይ አራት አመራሮች ላይ እርምጃ ተወስደዋል። ጎፋ ዞንም እንደዚሁ በማዝጋት ባለሙያዎች ላይ እርምጃ የተወሰዳለ። በየአካባቢው የተለያዩ እርምጃ የተወሰደባቸው ያለ መሆኑን ሳይተዋል። ይሁን እንጂ ግን በቂ አይደለም የሚል ነው። በአጠቃላይ እርምጃ የተወሰደባቸው ባለሙያዎችና ኃላፊዎች ከአርባ በላይ መሆናቸውም ታውቋል። የመልካም አስተዳደር ችግርም በክልሉ በርካታ ከተሞች መኖራቸውን በሪፖርታቸው ያሳዩ ተታወቀም። ቤት እያላቸው በመንግስት ቤት የሚኖሩ ግለሰቦች ተጨማሪ የመልካም አስተዳደር እጦት መንስኤ መሆናቸውም ገልጠዋል። እርምጃ የመውሰድ ሂደቱም ዝቅተኛና በቂ አለመሆኑን ተናግሯል። የተለየው ለምሳሌ ጋሞ ላይ ስድስት ለይተዋል፣ አምስቱ ላይ እርምጃ ተወስዷል። ጌዲኦ ሀያ አምስት ለይቶ አስራ ሰባቱ ላይ እርምጃ ወስዷል፣ ወይም እንዲለቁ ተደርጓል። አላባ ሰማኒያ ሁለት ለይቶ አስራ ሶስቱ እንዲለቁ ተደርጓል። ወላይታ አንድ መቶ አስራ አንድ ተለይቶ ዘጠና አራቱ እንዲለቁ ተደርጓል። ስልጤ ሁለት እንዲለቁ ተደርጓል። ዳውሮ ሰባ ዘጠኝ ሰባ ዘጠኝም እንዲለቁ ተደርጓል። ይህም ስድስት ሲዳማ ሁለት መቶ ስልሳ ስምንት ለይቶ አስራ ሶስት ላይ እንዲለቁ ወይም እርምጃ ተወስዶባቸዋል። ይህ እንግዲህ ክሪቲካል ነው። በሙያ ማህበር ተደራጅቶ ቤት ለመስራት ጥያቄ ላቀረቡ የህብረተሰብ ክፍሎችም መሬት ተዘጋጅቶ ላይ ምሩ ሪፖርት ከማቅረብ ያለፈ ተጨማሪ ስራ አልተሰራም ነው የተባለው። የክልሉ ምክትር ርዕሰ መስተዳደር አቶ ርስቱ ዮርዳው እንዳሉት መንግስት ያወጣውን የመሬት አጠቃቀም ፖሊሲና ስልት ባለመከተሉ በአብዛኞቹ የክልሉ ከተማዎች የመሬት አቅርቦትና አስተዳደር ስርዓት በብልሹ አሰራርና እሳቸው ኪራይ ሰብሳቢነት ብለው በገለጹት ለብነት ተተብትቧል። የከተማ መሬት ከአገልግሎት አሰጣጥ አኳያም የመልካም አስተዳደር ችግሮች በስፋት ያሉበት ሆኖ ይታያል። በአጠቃላይ በከተሞቻችን የሚስተዋሉና የተወዘፉ ችግሮች እንዲሁም እያደጉና እየሰፉ የሚመጡ የሕዝብ ፍላጎቶች የሚመጥን ትኩረት አለመስጠት በከተሞች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴ ላይ የሚያሳድረው አሉታዊ ተጽዕኖ ቀላል የማይባል እንደሆነ በመገንዘብ ከክልል ጀምሮ በየደረጃ የምንገኝ አመራር፣ የከተማ ነዋሪ ህብረተሰብ እና ሌሎች የሚመለከታቸው አካላት ሁሉ በጋራ ተቀናጅተን ጠንካራ ርብርብ ልናደርግ ይገባናል። ለከተሞች የተቀናጀ እድገት የልማት አጋር ድርጅቶች፣ ባለሀብቶችና መንግስት በቅንጅት እንዲሰሩ ምክትሉ የሰመስተዳደሩ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም ዮናታን ዘብድዮስን ለዘገባው አመሰግናለሁ። አድማጮች እየተከታተላችሁት ያላችሁት የአሜሪካ ድምፅ ራዲዮ የአርብ ጥር ስምንት ምሽት ፕሮግራማችንን ነው። አሁን በተከታዩ ዘገባ ወደ አፍሪቃ ሰብአዊ መብት አያያዝ ጉዳዮች እንሄዳለን። ያለፈው የአውሮፓውያኑ 2019 ዓ ም ብዙ የአፍሪካ ጎዳናዎች በሰላማዊ ሰልፎች ሲጥለቀለቁ የታየበት ነበረ። ኮናክሪ፣ ሀራሬ ካርቱም እና ኪንሻሳ ከዋና ዋናዎቹ የሚጠቀሱ ናቸው። ምንም እንኳን የሰልፎቹ መንስኤዎችና የተቃዋሚዎቹ ጥያቄዎች የተለያዩ ቢሆንም ሁሉንም የሚያመሳስላቸው አንድ እውነታ ግን ከየመንግሥታቱ ኃይሎች የተጋረጡባቸው የኃይል ብተና እርምጃዎች ነበሩ። አኒታ ፓውል ከጆሀንስበርግ ያጠናቀረችውን የዚህን ዘገባ ዝርዝር እነኝህን ሁኔታዎች ይዳስሳል። ሰለሞን አባተ ይዞት ቀርበዋል። በብዙ የአፍሪካ ሀገሮች ውስጥ ሲገነፍሉ የቆዩት የህዝብ ቁጣዎች አዲሱ 2020 ዓ ም ከጠባ ወዲህም የመርገብ አዝማሚያ ያላሳዩባቸው ብዙ ናቸው። ሱዳንና ጊኒ ውስጥ የታዩት ሰልፎች ሥልጣን ላይ ተሟዘው በቆዩ ገዥዎች ላይ የተነሱ የመሰላቸትና የብሶት መገለጫዎች ነበሩ። የዚምባብዌ ተቃውሞዎች በአብዛኛው በአገሪቱ ውስጥ እየተባባሰ የመጣው ድህነት ያቀጣጠላቸው ናቸው። የደቡብ አፍሪካዋ ኬፕ ታውን በኢትዮጵያ የተለያዩ ክልሎችና በኮንጎ ምስራቃዊቱ ከተማ ቤኒ ደግሞ በግጭቶች ምክንያት የተፈናቀሉ ሰዎችን መብቶች መከበር የሚጠይቁ ነበሩ። የሰብዓዊ መብቶች ተሟጋቹ ቡድን ሁማን ራይትስ ዋች የዚህ ዓመቱን የአፍሪካ የመብቶች አያያዝ ሪፖርት በዚህ ሳምንት ውስጥ ደቡብ አፍሪካዋ ጆሃንስበርግ ላይ ይፋ አድርጓል። taking agency being agents for their own ያስተዋልነው የመጀመሪያ ሁኔታ መደበኛው የአፍሪካ አህጉር ሰው ወንዶችና ሴቶች በራሳቸው ጉዳዮች ላይ ለመሟገት ውክልናውን እራሳቸው መውሰዳቸውን ነው። እንዲመጡላቸው የሚፈልጓቸውን ለውጦች ራሳቸው ለማምጣት የቆሙ ሰላማዊ ተቃውሞዎች ሲበራከቱ አይተናል። ሁለተኛው የታዘብነው ጉዳይ መንግሥታቱ በፖለቲካና በሲቪክ መብቶች ጥበቃና ማክበር የኋልዮሽ መንሸራተታቸውን ነው። የሂዩማን ራይትስ ዋች የአፍሪካ የአድቮኬሲ ዳይሬክተሯ ካሪን ካኔዛናንቱሊያ ባሰሙት ማብራሪያ ደቡብ አፍሪካ ውስጥ ፖሊስ ያፈጠጠ ጥቃትና የአፈና እርምጃ ሲወስድ መታየቱን ተናግረዋል። የቡድኑ ፈታሽና መርማሪ ዳዊ ማፍሂንጋ ደግሞ ቀድሞ የተጠበቀባቸውን አላደረጉም ሲሉ የኮነኗቸው የአፍሪካ መሪዎችን በስም ጠቅሰዋል። በደቡባዊ አፍሪቃ ክልል ሁሉ መብቶችን ለማክበር ከገቡት ቃልና የቁርጠኝነት አቋም በመነሳት የደቡብ አፍሪካዊውን ፕሬዚዳንት ሴሪል ራማፎሳን ጨምሮ ከመላ አካባቢው መሪዎች ብዙ ተጠብቆ ነበረ። ይሁን እንጂ ዚምባብዌን በመሳሰሉ ሀገሮች ውስጥ በሰብዓዊ መብቶች ተከላካዮችና ተሟጋቾች ላይ የመንቀሳቀሻቸው መድረክ እየጠበበ እንዲሄድ ሲሆን ተስተውሏል። በተቃዋሚ ሰልፈኞች ላይ የከፋ ብተና እርምጃዎች ተወስደዋል። ፖሊስና ሌሎችም የጸጥታ ክፍል አካላት እጅግ የበዛ ኃይል ተጠቅመዋል። ምንም ያደርጉ ምንም፣ ግን ሲደረግ የታየ የተጠያቂነት እንቅስቃሴ የለም። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለለውጥ አጀንዳቸውና ሀገራቸው ባላንጣ ሆና ከቆየቻት ኤርትራ ጋር ሰላም በማውረዳቸው የኖቤል የሰላም ተሸላሚ በመሆናቸው የተስፋ ብርሃን ቢታይም የሂውማን ራይትስ ዋች የአፍሪካ የአድቮኬሲ ምክትል ዳይሬክተር ባባቱንዴ አሉግቦጂ ግን ሽልማቱን እጅግ የፈጠነ ነው ወይም ያለ ጊዜው የተሰጠ ነው ብለውታል። ኢትዮጵያ ውስጥ ጥቂት ታላላቅ ተግባራትን ፈጽመዋል። የፖለቲካ እስረኞችን ለቀዋል። አንዳንድ አፋኝ ሕጎችን እያሻሻሉ ወይንም እየለወጡ ናቸው። ከኤርትራ ጋር ሰላም ፈጥረዋል። በአብዛኛው ነገሮች በትክክለኛ አቅጣጫ እየሄዱ ናቸው። ኢትዮጵያ ውስጥ መሠራት ያለበት ገና ብዙ ነገር ግን አለ። በአመዛኙ ግን ዓመቱ ለአፍሪካ እጅግ የተሻለ እንደነበር ባለሙያዎች ይናገራሉ። ባባቱ እንዲያውሉቅ ይህንኑ ሐሳብ ከሚጋሩ መካከል ናቸው። ሰዎች ስለ መብቶቻቸው ይበልጥ እየነቁና እያወቁ ይመስለኛል። ሱዳን ውስጥ በሽር ይባረራሉ ብሎ ማን አሰበ? ናይጄሪያ ውስጥ የሆነው ይሆናል ብሎ ማን አሰበ? አፍሪካ ውስጥ በአረብ መነሳሳት ወይንም አብዮት ወቅት እንደታየው ሰዎች ለመብቶቻቸው መቃወም የሚችሉ ስለመሆናቸው ይበልጥ እያወቁና እየተገፋፉም ነው። የቡድኑ የመብቶች አያያዞች ፈታሹ ዲዋ ማቭሂንጋ ይህንን ግን ሕዝቡ ብቻውን አያደርገውም ይላሉ። የዚህ ዓመቱ የአፍሪካ ኅብረት ተረካቢ ሊቀመንበር በአህጉሪቱ እጅግ ብርቱና ተራማጅ ሕገ መንግሥት አላት የሚሏትን ደቡብ አፍሪካን ያነሳሉ። ደቡብ አፍሪካ የሕዝብ መነቃቃት ተቋዳሽ መሆን አለባት። ሰብአዊ መብቶችን በማክበር ጉዳይ ተጨባጭ ውጤት ወይንም እርምጃዎችን ማሳየት አለባት። የማንዴላን ውርስ መጠበቅ ይገባታል። ለዚህ ግን ግፊት በማሳደር መበርታት ያስፈልጋል። መንግሥታቱና መሪዎች ያንን ካደረጉ 2019 ዓ ም በግልጽ እንዳሳየው ሕዝቡ አብሯቸው ይቆማል፣ ይደግፋቸውማል። አድማጮች፣ ለምሽቱ የመጨረሻ ወዳደረግ ነው ቅንብር ልውሰዳችሁ የጥምጥ ጥልቀት ክብረ በዓልን ይመለከታል። ቁጥሩ ወደ ሁለት ሚሊዮን የሚጠጋ ሕዝብ እንደሚሳተፍበት የሚጠበቀውና በጎንደር ከተማ የሚከበረው የጥምቀት በዓል በተሳካ ሁኔታ እንዲጠናቀቅ አስፈላጊው የጸጥታ ስራ ተሰርቷል ይላል የአማራ ክልል ባህልና ቱሪዝም ቢሮ። የጥምቀት በዓል በማይዳሰሱ ቅርሶች ውስጥ የዓለም ቅርስ ሆኖ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዘንድሮ መመዝገቡም ይታወሳል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። በኢትዮጵያ ከማይዳሰሱ የቱሪዝም ሀብቶች ውስጥ ይካተታል የጥምቀት በዓል። በዓሉ ሃይማኖታዊ ዳራ ያለው ሲሆን ክዋኔውም በሃይማኖታዊ ስርዓት የሚመራ ነው። ጥምቀት ሃይማኖታዊ ክብረ በዓል ሆኖ ከመከበር ባለፈ ለሀገሬው ሁለት ጥቅሞችን ይዞ የሚመጣ በዓል ነው። ወዲህ የሕዝቦችን የአብሮነትና የመቻቻል እሴትን ያጎለብታል። ወዲያ ደግሞ የሀገሪቱን የቱሪዝም ኢንዱስትሪ ያነቃቃል። ከየትኛውም የሀገሪቱ አካባቢዎች በተለየና ከፍተኛ ቁጥር ያለው ሰው የሚሰባሰበው ደግሞ በጥንታዊቷና የአርባ አራቱ ታቦት መገኛ በሆነችው በጎንደር ከተማ ነው። ይህንኑ በዓል አስመልክቶ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ ዶክተር ሙሉቀን አዳነ ለጋዜጠኞች ዛሬ በሰጡት መግለጫ በዓሉ በሰላም እንዲጠናቀቅ አስፈላጊ ቅድመ ዝግጅቶች መጠናቀቃቸውን ነው የተናገሩት። ከተለያዩ የሀገሪቱ ክፍል የጥምቀትን በዓል የተለየ የጥምቀት በዓል ስላለው የተለየ የሚያደርገው የራሱ የሆነ መቶዎች ዓመታትን ያስቆጠረ ከንጉሥ አጼ ፋሲለደስ ጀምሮ የመዋኛ ገንዳ አለ። ጥምቀተ ባህር የሚከበርበት ቦታ አለ። እሱ በአይነቱ የተለየ ትርኢት የሚፈጥር ነው። እሱን ለማየት የሚመጡ እንግዶች በጣም ብዙ ናቸው። ከውጭ ሀገርም ቤተ መንግስቱን ለመጎብኘት በአካባቢው ያሉ የተፈጥሮ ታሪካዊ፣ ባህላዊ ቅርሶችን ለመጎብኘት ጭምር የሚመጡ እግረ መንገዳቸውን አሁን አሁን ደግሞ ሰፊ የህዝብ ቁጥር በቦታው ይገኛል ተብሎ እንደመጠበቁ መንግስት ለአካባቢው ሰላም የተለየ ትኩረት ሰጥቶ የክልላችን የጸጥታና ደህንነት ቢሮ ሰፊ ስራዎችን ሲሰራ ነው የቆየው። በከተማ አስተዳደሩም በማዕከላዊ ጎንደርም በዙሪያው አካባቢ ያሉ ወረዳዎችም ጭምር በየአካባቢያቸው ያለውን የመከላከያ ኃይል የፌዴራል ፖሊስ ኃይል ክልላችን ፖሊስ እና ሌሎች የጸጥታ አካላትን በማቀናጀት ስራዎች እየተሰሩ ናቸው። በተለይ ወጣቶቹ በተለያየ አደረጃጀት ያሉ ወጣቶች የሰላሙ አካል እነሱ ስለሆኑ በሰፊው እነሱን የማሳተፍ ስራዎች ሲሰሩ ነው የቆየው። ስለዚህ በክልሉ በአጠቃላይ በተለይ ደግሞ በጎንደር አካባቢ አሁን ያለው ሁኔታ አስተማማኝ ነው። ይህን የምነግራችሁ ባለፈው ሳምንት በላሊበላ ትልቁን የልደት በዓል አክብረናል። ወደ አንድ ነጥብ ሶስት ሚሊዮን አካባቢ ህዝብ የላሊበላን በዓል ታድሟል። ቤዛ ኩሉ ዓለምን በዓል ታድሟል። ያለምንም ኮሽታ ያለምንም የጸጥታ ችግር ነው እዛ አካባቢ የነበረው በዓል እንዲያልፍ የተደረገው በኃላፊነት የሚመራው የጸጥታ እና የደህንነት ማስከበር ስራዎች በሰፊው እየተሰሩ በመሆናቸው አስተማማኝ የምንለው ሰላም አለ። እንግዶቻችን ሲመጡ የሰላም ስጋት ሊኖርባቸው አይገባም። ግን ደግሞ ሁልጊዜ ሰላምን ከሌላ አቅጣጫ ብቻ የምንጠብቀው ነገር ስላለ አይደለ፣ ታዳሚዎችም ጭምር የሰላሙ ማስከበር አካል እንዲሆኑ እንጠብቃለን። አሁን የከተማ አስተዳደሩ እስከ ሁለት ሚሊየን አካባቢ ሰው በበዓሉ ላይ ይታደማል ተብሎ ነው የሚጠበቀው። በዚህ ዓመት ከሰላሙ ጋር በተለይ ደግሞ ሀገራችን ለውጥ ውስጥ ስላለች ከአሁን በፊት በቁርሾ እንተያይ የነበሩት የኤርትራ ወንድምናቶቻችን ጭምር በዚህ ዓመት በጎንደር የጥምቀት በዓል ላይ እንዲታደሙ በከተማ አስተዳደሩ ጥሪ ቀርቦላቸዋል። ስለዚህ ሰፊ ቁጥር ያለው ህዝብ እዛ ቦታ ይገኛል ተብሎ ነው የሚጠበቀው። ዶክተር ሙሉቀን አያይዘው በዓሉን ለመታደም ወደ ጎንደር ከተማ ለመምጣት የኢትዮጵያ አየር መንገድ ከመደበኛ በረራ ውጭ አስራ ሰባት በረራዎች እንዳዘጋጀ አክለው ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር። አድማጮች ለአርብ ምሽት ያዘጋጀንላችሁን ቅንብሮች እያገባደድን ነው፣ ሰዓታችንም ተቃርቧል። ማዲንጎ አፈወርቅ በሚጫወተው በዚህ በምትሰሙት ዜማ እስከ ማጠቃለያ ዜናው እናዳርሳችኋለን። ሰጃት ነፍሴም በስቶታል

sila me berta benta kenii swasta i lapisian angel sila me berta benta kenii swasta i lapisian angel አድማጮች አሁን ይህ ማጠቃለያ ዜና እናነባለን። ኢራን ባለፈው ሳምንት ኢራቅ በሚገኘው የዩናይትድ ስቴትስ ወታደራዊ ሰፈር ላይ ጥቃት በከፈተችበት ወቅት የጭንቅላት መናጋት ስሜት ያሳዩ 11 የአሜሪካ ወታደሮች ሆስፒታል መግባታቸው ተገልጿል። ኢራን ኢራቅ ውስጥ ባሉ ሁለት ወታደራዊ ሰፈሮች የቦሊስቲክ ሚሳይል ጥቃት የከፈተችው ዩናይትድ ስቴትስ ከፍተኛውን የኢራን ጀነራል ቃስም ሱሌማንን በድሮን መግደሏን ለመበቀል ነው። የዩናይትድ ስቴትስ ማዕከላዊ እዝ ቃል አቀባይ ካፕቴን ቢል ዮርባን ባወጡት መግለጫ የሞተ አሜሪካዊ ወታደር ባይኖርም ኢራን በከፈተችው ጥቃት ምክንያት በርካታ የጭንቅላት መናጋት ስሜት ያሳዩ ወታደሮች ሕክምና ተደርጎላቸዋል ብለዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ትላንት አዲስ የሰሜን አሜሪካን የንግድ ስምምነት አጽድቋል። የሕግ መወሰኛው ምክር ቤት ታሪካዊ ክስ በመሰረተባቸው በአሁኑ ወቅት ስምምነቱ መጽደቁ ለትራምፕ ድል ነው ተብሏል። አንድ መቶ አባላት ያሉት የህግ መወሰኛ ምክር ቤት ዩናይትድ ስቴትስ፣ ካናዳና ሜክሲኮ ያደረጉትን ስምምነት ያጸደቀው 89 በአስር ድምፅ ነው። ፕሬዚዳንት ትራምፕ እንዲፈርሙት ይላክላቸዋል። ይህ ታሪካዊ ስምምነት ከካናዳና ከሜክሲኮ ጋር ያለንን ንግድ ያዘምናል፣ የኢኮኖሚ እድገትን ያራምዳል፣ የሥራ ዕድል ይፈጥራል፣ ለገበሬዎች፣ ለሰርቶ አደሮችና ለአምራቾች ዋስትና ይሰጣል ብለዋል የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭ ኑቺን። የአልሸባብ አማጽያን ዛሬ በሁለት ወታደራዊ ሰፈሮች ላይ በከፈቱት ጥቃት ስድስት የሶማሊያ መንግስት ወታደሮችና አስራ ዘጠኝ የአማጽያን መገደላቸውን ባለሥልጣኖችና ማኞች ተናግረዋል። ጥቃቱ የተከፈተው ሐጂ አሊ በተባለ መንደር ባለው የሶማሊያ መንግስት ወታደራዊ ሰፈር ላይ መሆኑ ታውቋል። በእነ አቶ በረከት ስምዖን የክስ መዝገብ በቀረቡ ማስረጃዎች ላይ የአቃቤ ሕግን አስተያየት ለመስማት ለየካቲት 10 2012 ቀጠሮ ተሰጠ። ¶¶ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሰዓት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አድማጮች ምሽቱን ያስተናገድኳችሁ አሉላ ከበደ ከአቀናባሪ ንግሱ ታምሬ ከተተኪዎ ስርጭት መሐንዲስ ቻንግ ና ከዋና አዘጋጇ ትስታ ብላቸው ና ከተቀሩ ባልደረቦቻችን ጋር በዚሁ እሰናበታለሁ። ነገ ቅዳሜ ከሚሶት ሰዓት ላይ ከልዩ ልዩ ቅንብሮች ጋር ጠብቁን። አሁን የትግርኛ ስርጭት ይቀጥላል። በኔ በኩል ሰላም ደናደ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 (الجديد يقول <applause> يوم مدينة مدينة مدينة مدينة مدينة مدينة مدينة مدينة مدينة مدينة مدينة مدينة مدينة مدينة مدينة عندهم شن كرة سمعتنا لومي عربي عصر شو عاد تطرخ لتشحن عسران ويك عشان من تطرخ تخلط تنعمة تمرتي مرتي زين قدمنا تقام مسلفينات تقبل تغري من قد ما قال سمران سلس نسال ساي معلتهم عاد يوم اللوز بالسبت عقنا السعبينات مالي أبو زي أبو واشنطن دي سيا موجي تبيع جبسون سودان